ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለእኛ አሳሳቢ ሆኖ የቀጠለ ጉዳይ ነው። እኛ ያደረግነው ምንድን ነው መንግሥት ግልጽ የሆነ ማጣራት እንዲያደርግ ጥሪ ነው ያቀረብ ነው በኢትዮጵያ በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ናቸው። ዩናይትድ ስቴትስ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ከገለጹበት የተወሰደ ነው። አጣሪ ቡድን ተቋቁሟል። ገለልተኛ የሆነ አካል በቂ የሆነ ሕገ መንግስታዊ ስልጣን ያለው አካል ነው ይህንን ጉዳይ እየተከታተለ ያለው። አቶ መሐመድ ሰይድ የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ ናቸው። መልስ የሰጡት ዝርዝሩ በዕለቱ አብይ ርዕስ ይቀርባል። The United States continues to lead the world in humanitarian assistance, including famine prevention and relief in South Sudan, Somalia, and Northern Nigeria and Yemen. <laughs> የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ጠዋት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ካደረጉት ንግግር የተቀነጨበ ነው የሰማችሁት። ልዩ ዘገባ አለን። ጤና ይስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ መስከረም 9 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና አዲሱ አበበ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ዩናይትድ ስቴትስ አስታወቀች። ቀደም ሲልም እንዳደመጣችሁት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ መንግስት ማጣራት እንዲያካሄድና አጥፊዎችንም ተጠያቂ እንዲያደርግ ጠይቋል። ዘገባ ይኖረናል። በተያያዘ ዜና በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዲሬክተር ጀኔራል አቶ መሐመድ ሰይድ በኢትዮጵያ ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ በተመለከተ የመንግስታቸውን አቋም ለቪኦኤ ገልጠዋል። አቶ መሐመድ ሰይድን ያነጋገራቸው ዘጋቢያችን መለስካቸው አማሃ ነው። ወደ በኋላ የሚቀርብ ይሆናል። የኦሮሞ ብሔረሰብ አባላት መስከረም 21 ቀን የሚውለው አመታዊው ባህላዊ ክብረ በዓል ኢሬቻ ቢሾፍቱ ላይ ለማክበር እየተዘጋጁ ባሉበት በአሁኑ ወቅት የኢትዮጵያ መንግሥት የጸጥታ ኃይሎቹን እንዲያቅብ ሂዩማን ራይትስ ዋች አሳስቧል። የሰብአዊ መብት ድርጅቱ ዛሬ ማክሰኞ ፊውል ኦቨር ፋየር እሳት ላይ ነዳጅ ማርከፍከፍ በሚል ርዕስ ባወጣው ባለ 33 ገጽ ሪፖርት ባለፈው ዓመት በኢሬቻ በዓል ላይ በተቀሰቀሰው ጸረ መንግሥት ተቃውሞ የመንግሥቱ የጸጥታ አካላት ኃይል መጠቀማቸውን በሪፖርቱና በቪዲዮ ዘርዝሯል። በአምናው በዓል ላይ ሕዝቡ ከጸጥታ ኃይሎች በተተኮሰ ጥይትና አስለቃሽ ጋዝ ተደናግጦ በተሯሯጠበትና ከበዓሉ ስፍራ መውጫ በተዘጋበት ሁኔታ ተረጋግጠው ብዛት ያላቸው ሰዎች ምናልባትም በመቶዎች የተቆጠሩ መሞታቸውን ገልጿል። የኢትዮጵያ መንግሥት የሞቱት 55 ሰዎች ናቸው በሚለው አቋሙ ሲጸና ተቃዋሚ ቡድኖች በበኩላቸው የሞቱት ሰባት መቶ እንደሚሆኑ ይናገራሉ። የኢትዮጵያ መንግሥት በመጪው የእሬቻ ባህል ላይ የጸጥታ ኃይሎቹ በበለጠ ትዕግሥትና ብቃት ለማዘጋጀትና ሁከት እንዳይከሰት ለመከላከል አስቸኳይ እርምጃዎችን እንዲወስድ ሁማን ራይትስ ዋች አሳስቧል። የኢትዮጵያ መንግሥት የኮሚኒኬሽንስ ጉዳዮች ጽፈት ቤት ቃል አቀባይ በሰብዓዊ መብት ድርጅቱ ጥሪ ላይ አስተያየታቸውን እንዲሰጡን ጠይቀን በአሁኑ ሰዓት ዝግጁ እንዳልሆኑ ገልጸውልናል። ኬንያ አዲሱን ፕሬዝዳንታዊ ምርጫ ጥቅምት 7 2010 ለማካሄድ አቅዳ የነበረ ቢሆንም ከወዲሁ በተነሱ የቴክኒክ ችግሮችና ከምርጫ ኮሚሽኑ ጋር በተያያዙ ጉዳዮች ምክንያት ለማራዘም ስለሚቻልበት ሁኔታ ንግግሮች እየተካሄዱ ናቸው። ይህ በእንዲህ እንዳለ የኬንያ ጠቅላይ ፍርድ ቤት ከገዢው ፓርቲ ደጋፊዎች አዲስ ተቃውሞ ተነስቶበታል። ጂል ክሬግ ከናይሮቢ የላከችው አጭር ዘገባ ደርሰናል። ሰሎሞን ክፍሌ ያቀርበዋል። የኬንያ ፖሊሶች በዛሬው እለት ከሀገሪቱ ጠቅላይ ፍርድ ቤት ውጪ ተሰብስበው ሁለት ዳኞች ከፍርድ ቤቱ እንዲባረሩ ለመጠየቅ የወጡ ሰልፈኞችን ለመበተን የአስለቃሽ ጋዝ ተጠቅመዋል። ሰልፈኞቹ የሚሉት ሁለቱ ዳኞች ጠቅላይ ፍርድ ቤቱ ባለፈው ፕሬዝደንታዊ ምርጫ ያሸነፉትን የኡሁሩ ኬንያታን ውጤት ከመሰረዙ በፊት ከተቃዋሚ ፓርቲው ጠበቆች ጋር ተገናኝተው ተነጋግረዋል ነው። የጠቅላይ ፍርድ ቤቱ ዋና ዳኛ ማራጋ ለጋዜጠኞች ሲናገሩ ፍርድ ቤቱን ማስፈራራት አይቻልም ብለዋል። ፍርድ ቤቱ አሁን ባለው ስልጣን መሰረት በምርጫው ታሸንፋለህ ብሎ ለየትኛውም ግለሰብ ማረጋገጫ አይሰጥም፣ መስጠትም አይችልም። ኬንያውያን ለፍርድ ቤቶች ነጻነትና ለሕግና ፍትሕ መከበር ጸንተው እንዲቆሙ ጥሪ እናስተላልፋለን። በእኛ በኩል የመጨረሻውን መሥዋዕትነት ለመክፈል ተዘጋጅተናል። ዋናው ዳኛ አዲስ ፕሬዝደንታዊ ምርጫ በስልሳ ቀናት ጊዜ ውስጥ እንደሚደረግ ያስታወቁት ባለፈው ነሐሴ መጨረሻ ላይ እንደነበር ይታወሳል። የሰጡት ምክንያትም በምርጫ ኮሚሽኑ የውጤቶቹን ሂደት በሚያሳውቅበት ወቅት የተፈጠሩ ችግሮች አሉ በሚል ነበር። ጠቅላይ ፍርድ ቤቱ በቀደመው ምርጫ በትክክል ምን እንደተፈጠረ በዝርዝር ለማሳወቅ የተሰጠው የጊዜ ገደብ የፊታችን አርብ ያበቃል። ያ ሲሆን እንግዲህ ምርጫ ኮሚሽኑ ሌላ አዲስ ምርጫ ለማካሄድ የሚቀረው ጊዜ አንድ ወር ብቻ ይሆናል ማለት ነው። የጊዜውን ማጠር በተመለከተ ሊሆን ይችላል እንግዲህ ከወዲሁ የቀጣዩን ምርጫ ጊዜ ለማራዘም በሚቻልበት ሁኔታ ላይ ንግግሮች እየተካሄዱ ያሉት። የትራምፕ አስተዳደር ለደቡብ ሱዳን ዜጎች በጊዜያዊ መልክ በዩናይትድ ስቴትስ የመቆየት ፈቃዳቸው እንዲራዘም ወስኗል። ለሱዳን ተወላጆች የሚሰጠው ፈቃድ ግን በመጪው ዓመት ያበቃል። የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስቴር በሱዳን ያለው ሁኔታ በመጠኑ ስለተሻሻለ ለዚያች ሀገር ዜጎች ጊዜያዊ መጠለያ መስጠት አስፈላጊ አይደለም ሲል ትናንት አስታውቋል። የዩናይትድ ስቴትስ መንግስት በሰላም ወደ ሀገራቸው ለመመለስ የማይችሉት ወይም ሀገራቸው ልትረዳቸው የማትችለው ዜጎች በጊዜያዊ መልክ የመኖሪያ ፈቃድ እንዲያገኙ ያደርጋል። ለሱዳናውያን የሚሰጠው መኖሪያ ፈቃድ እንደ አውሮፓ አቆጣጠር በመጭው ህዳር ሁለት ቀን ሊያበቃ ነበር። ይሁንና አንድ ዓመት ብቻ ተራዝሟል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እንደ ዩናይትድ ስቴትስ ፕሬዝደንት ሀገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋግጠዋል። ፕሬዝደንት ትራምፕ ለተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ በኢራን፣ በኪዩባ፣ በቬኔዙዌላ ላይ የብርቱ ማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዚደንት በስማቸው ሳይሆን ሮኬት ማን፣ የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። እስላማዊ መንግሥት ቡድን ሀገራችንንም መላውን ዓለም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባልን ብለዋል። የተባበሩት መንግስታት ድርጅትን በአንዳንድ ተግባሮቹ አሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወቅሰዋል። ለመጽሔት ተጨማሪ ይዘናል። ዶሚኒካ የተባለችው የካሪቢያን ደሴት ማሪያ የሚል ቅጽል በተሰጠው ሄሪከን ማለት ብርቱ ዝናብ የቀላቀለው ከባድ አውሎ ነፋስ ክፉኛ ተጎድታለች። በደረጃ አምስት የተፈረጀው ሃሪኬን ማሪያ ወደ ቨርጂን ወደ ቨርጅን ደሴቶችና ወደ ፖርቶሪኮ አምርቷል። እስካሁን ባለው ጊዜ በተገኘው ዜና መሰረት ሰፊ ጥፋት አድርሷል ሲሉ የዶሚኒካ ጠቅላይ ሚኒስትር ሮዝቨልት ስክሪት በሴህ በፌስቡክ ገልጠዋል። እስካሁን ባለው ጊዜ በገንዘብ ሊገዛና ሊተካ የሚችለውን ነገር ሁሉ አጥተናል። ትልቁ ስጋቴ በቀጣይነት በወረደው ከባድ ዝናብ ምክንያት የመሬት መደርመስ ቢከሰት በሰው ህይወት ላይ ሊያደርሰው የሚችለው ሞትና አደጋ ነው ሲሉ ጠቅላይ ሚኒስትሩ ስጋታቸውን ገልጠዋል ጠቅላይ ሚኒስትር ስኬሪት አያይዘውም አሁን ትኩረታችን በፍርስራሾቹ ጉዳት የደረሰባቸውንና መውጫ ያጡትን ሰዎች መፈለግ ነው ብለዋል ይህን ለማድረግም ዓለም አቀፍ ድጋፍ እናገኛለን የሚል ተስፋ እንዳላቸው ሳይገልጡ አላለፉም ማንኛውም አይነት እርዳታ ቢሆን ያስፈልገናል ብለዋል አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደኋላ፣ ይቅርታ፣ የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ዩናይትድ ስቴትስ አስታወቀች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ግልጽ ማጣራት እንዲያካሄድ፣ አጥፊዎቹንም ተጠያቂ እንዲያደርግ ጠይቃል። እስክንድር ፍሬው ነው ተቀታዩን የላከልን በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣው መግለጫ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰበው የገለጸበት ለፌዴራል መንግስቱም ጥሪ ያቀረበበት ነው። ግጭቱም ሆነ የሰዎች መፈናቀል እንዳሳሰበው ነው ኤምባሲው ያስታወቀው። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ አንጸባርቀዋል። ለእኛ ሳሳቢ ሆኖ የቀጠለ ጉዳይ ነው። እኛ ያደረግነው ነው ምንድን ነው መንግሥት ግልጽ የሆነ ማጣራት እንዲያደርግ ጥሪ ነው ያቀረብ ነው። ጥፋተኛው ማን ነው በሚለው ላይ በርከት ያሉ የተለያዩ ዘገባዎች አሉ። እኛ የሚመስለን በዚህ ሰዓት ውሳኔ ላይ ለመድረስ ያሉት አስተማማኝ መረጃዎች እጅግ ጥቂት ናቸው እና መንግሥት ያተኩርበታል ብለን ተስፋ የምናደርገው ለግጭቱ ሰላማዊ ልባት ማግኘትና ከዚያ ሙሉ በሙሉ ግልጽ የሆነ ምርመራ ማካሄድ፣ አጥፊዎች በሙሉ ተጠያቂ መሆናቸውን ማረጋገጡ ላይ ነው። ኢትዮጵያ ጠንካራ የበለጸገችና ዲሞክራሲያዊት ለመሆን ያላት እጣፋንታ ነጻና አሳታፊ በሆነ ፖለቲካዊ ውይይት በበለጠ የመንግስት ግልጽነት እንደዚሁም የዲሞክራሲና የፍትህ ተቋማትን በማጠናከር ላይ ይመሰረታል ብሏል የኤምባሲው መግለጫ። አሁን የተፈጠረው ሁኔታም በእነዚህ ዘርፎች ፈጣንና ተጨባጭ መሻሻል የማሳየቱን አስፈላጊነት እንደሚያረጋግጥ አመልክቷል። ይህ የመግለጫው ክፍል በሁለቱ ክልሎች ድንበር ከተከሰተው ግጭት ጋር እንዴት እንደሚያያዝ የጠየኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩ መልሰዋል ስለ ግጭቱ አጀማመር ብዙ መረጃ ባይኖረንም ሰዎች ብሶታቸውን የሚገልጹበት ሁኔታ ማመቻቸት፣ መንግሥት ለዚህ ተገቢ የሆኑ ብሶቶች ምላሽ የሚሰጥበት ሥርዓት መዘርጋት ግጭትን ወይም ብጥብጥን ከመግታት አንጻር ጠቃሚ ነገር ነው። ሰዎች የሚያሳስቧቸውን ችግሮች ለመፍታት ሰላማዊ መንገዶች እንዳሏቸው እያወቁ የብጥብጥ መንገድ አያስፈልጋቸውም። እንደምታውቀው ይህ ሲነገር የቆየ ጉዳይ ነው። መንግሥት በማሻሻያ እርምጃዎች ላይ እየሠራ መሆኑን ይናገራል። እኛም በድጋሚ በመግለጫችን እነዚህ የማሻሻያ እርምጃዎች በበለጠ ፍጥነት እንዲካሄዱና ተጨባጭ እርምጃ እንዲያመጡ አሳስበናል። ዩናይትድ ስቴትስ በዚህ መግለጫ ያንጸባረቀችውን አቋም ለኢትዮጵያ ባለሥልጣናት ስታሳውቅ ቆይታ እንደሆነ ቃል አቀባዩን ጠይቅ ያለው ምላሻቸው ተከታዩ ነው። እያደረግን ያለ ነው። ሁኔታው እንዳሳሰበን በአደባባይ እየተናገርንና ግልጽ የሆነ እርምጃ እየጠየቅን ነው። እነዚህ ሁሉ ጣት መጠቋቆሚያ ግጭቶች ደግሞ ብዙ ናቸው። ግልጽ በሆነ ሁኔታ መመርመር እንዳለባቸውና አጥፊዎች የሚጠየቁበት ሂደት እንዲኖር ነው። የኢትዮጵያ መንግስት ግጭቱን ለማብረድና አጥፊዎቹን ተጠያቂ ለማድረግ እየሰራ መሆኑን እየገለጸ ይገኛል። ሰሞኑን ከሁለቱ ክልሎች የአገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንኑን ያረጋገጡት። በመንግስት የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ አካል በማጉደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ማዘዋል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ጠቅላይ ሚኒስትሩ መናገራቸው በዘገባዎቹ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በተያያዘ ዜና ቀደም ሲል በዜናው እንደገለጥ ነው፣ በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያና ሕዝብ ግንኙነት ዲሬክተር ጄኔራል አቶ መሐመድ ሰይድ በኢትዮጵያ ከዩናይትድ ስቴትስ ኤምባሲ የወጣውን መግለጫ በተመለከተ የመንግስትን አቋም ለቪኦኤ ገልጠዋል። መለስካቸው አመሃ ነው አቶ መሐመድ ሰይድን ያነጋገረው። አቶ መሐመድ ሰይድ ስለ ትብብሮ በአያሌው አመሰግናለሁ። ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ በኦሮሚያና በኢትዮጵያ ሶማሌ ክልል መካከል በሚያካልለው ድንበር አካባቢዎች የተፈጠረው ግጭት በእጅጉ የሚረብሽ እንደሆነ ይገልጽና የተፈጠረው ሁኔታ ግን ዝርዝር ግልጽ አይደለም ይላል። ምን አስተያየት አለዎት? በኢትዮጵያ ሶማሌ ክልልና በኦሮሚያ በተፈጠረው ግጭት በሰው ሕይወት ላይ በሰው አካል እንዲሁም በንብረት ላይ ጉዳት መድረሱን አስመልክቶ መንግስት ተከታታይ የሆኑ መረጃዎችን ለሕዝብ ሲያደርስ ቆይቷል። ይህንኑ መነሻ በማድረግ በመንግስት በኩል የተከናወኑ ተግባራት አሉ። አንደኛ ከሁለቱም አጎራባች ክልሎች የተፈናቀሉ ወገኖቻችን አካባቢ ያለ ዝርዝር ጉዳይ በምን ምክንያት ነው የተነሳው እንደዚህ ያለ ግጭት? ከሽታ ጋር መንግስት ግጭቱን ግልጽ በሆነ አካሄድ እንዲያጣራና አጥፊዎችን ለህግ እንዲያቀርብ ይጠይቃል። ግጭቱ በተከሰተባቸው አካባቢዎች የሚኖሩ ህብረተሰቦችም ሰላማዊ መፍትሄ እንዲሹ መበረታታት ይኖርባቸዋል ይላል። በዚህ ረገድ መንግስት ያለው አስተያየት ምንድን ነው? ኢትዮጵያ ጠንካራ የበለጸገችና ዲሞክራሲያዊ አገር መሆን የምትችለው ግልጽና ሁሉን ኢትዮጵያውያን አቀፍ የፖለቲካ ውይይት፣ ግልጽ የመንግሥት አሰራር፣ እንዲሁም የዴሞክራሲና የፍትሕ ተቋማትን ማጠናከር ሲቻል እንደሆነ እናምናለን ይላል መግለጫው። የሰሞኑ እውነቶች በተጠቀሱት ዘርፎች ፈጣንና ተጨባጭ ለውጥ አስፈላጊ እንደሆነ አመላካች ናቸው ይላል መግለጫው። በዚህ ላይ ያሉት አስተያየት ምንድን ነው? ሰጥቶት ስለትብብረው በእጅጉ አመሰግናለሁ። በመጨረሻም አድማጮች እንደ ዩናይትድ ስቴትስ ፕሬዚደንት አገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋግጠዋል። ፕሬዚደንት ትራምፕ ለተባበሩት መንግሥታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኪዩባ በቬኔዙዌላ ላይ የበረቱ የማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዚደንት በስማቸው ሳይሆን ሮኬትማን፣ የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። የእስላማዊ መንግሥት ቡድን አገራችንንም መላውን ዓለምም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባል ብለዋል። የተባበሩት መንግስታት ድርጅትን በአንዳንድ ተግባሮቹ አሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወግሰዋል። ሰሎሞን አባተ ተጨማሪ ይዟል። የዩናይትድ ስቴትስ 45ኛ ፕሬዝደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ያደረጉትን ንግግር የጀመሩት በዚህች በትውልድ ከተማዬ የአሜሪካ ህዝብ ተጠሪ ሆኜ ለዓለም ህዝብ ንግግር ለማድረግ እዚህ መቆሜ ታላቅ ክብር ይሰጠኛል ሲሉ ነበር። ሚስተር ትራምፕ ለመንግስታቱ ድርጅት እንዲህ በአንድ አዳራሽ በተሰበሰቡ ከአንድ መቶ ዘጠና በላይ የሆኑ የድርጅቱ አባል መንግስታት መሪዎች ፊት ቀርበው ንግግር ሲያደርጉ የዛሬው የመጀመሪያቸው ነው። ሀገራቸው ዩናይትድ ስቴትስ ተደራራቢ በሆኑ የውቅያኖስ ማዕበሎች እየተመታች ባለችበት ጊዜ መሆኗን ፕሬዚደንቱ በንግግራቸው መጀመሪያ አስታውሰው ከዚህ ፈተና ከምንጊዜም በጠነከረ ሁኔታ ብርቱ ሆነን እንወጣለን ብለዋል። ባለፈው ጥቅምት 29 የዩናይትድ ስቴትስ ሕዝብ ምርጫ ካካሄደ ወዲህ አገራቸው እጅግ አበረታች ውጤትን እያስመዘገበች መሆኗን የተናገሩት ፕሬዚደንት ትራምፕ የአክሲዮን ገበያው ታይቶ በማይታወቅ ጥንካሬ ማሻቀቡን፣ ሥራ አጥነት ባለፈው 16 ዓመታት ባልታየ ሁኔታ ዝቅተኛና አዝጋሚ መሆኑን፣ ሕግጋት ቁጥጥርና በሌሎችም ማሻሻያዎች ምክንያት ዛሬ ዩናይትድ ስቴትስ ውስጥ ለስራ እየተሰማራና ስራ እየያዘ ያለው ሰው ቁጥር እጅግ መብዛቱን፣ ኩባንያዎች ወደ ሀገር እየተመለሱ ሀገሪቱ ቀደም ሲል ለረጅም ጊዜ አይታ በማታውቀው ሁኔታ ሥራዎችን እየፈጠሩ መሆናቸውን ጠቃቅሰዋል። አክለውም ሀገራቸው ለወታደራዊና ለመከላከያ ጉዳዮች 700 ቢሊዮን ዶላር እንደምታወጣ መገለጹን ፕሬዚደንት ትራምፕ አመልክተው ጦራቸው ከዚህ ቀደም ባልታየ ሁኔታ እጅግ ጠንካራው እንደሚሆን ተናግረዋል። አሁን ያለንበት ጊዜ እጅግ የገዘፉ ዕድሎች ያሉበት በሳይንስ፣ በቴክኖሎጂ፣ በሕክምና ግዙፍና አዳዲስ ግኝቶች እየተመዘገቡ ያሉበት ሕመሞችና በሽታዎችን እያከሙ የቀድሞ ትውልዶች ሊፈቱ አይቻልም ብለው ያስቧቸው የነበሩ ችግሮችን እየፈቱ መሆናቸውን አመልክተዋል። ይሁን እንጂ የምናከብራቸውን እሴቶቻችንን በየዕለቱ የሚፈታተኑ አደጋዎች ካሏቸው መካከል ሽብርተኞችና ጽንፈኞች በምድሪቱ አካባቢዎች ሁሉ መጠናከራቸውና መንሰራፋታቸውን፣ የተበላሹ አገዛዞች ያሏቸው መንግስታት ሽብር ፈጣሪዎችን መደገፍ ብቻ ሳይሆን ሌሎች ሀገሮችንና የራሳቸውንም ህዝቦች እጅግ አውዳሚ በሆኑ የጦር መሳሪያዎች ማሸማቀቃቸውን ቀጥለዋል ብለዋል። አምባገነኖች እሴቶችን፣ ስርዓቶቻችንን ግጭቶችን ለመቆጣጠር ያስቻሉና ከሁለተኛው የዓለም ጦርነት ወዲህ ዓለም ወደ ነጻነት እንዲያዘነብል ያስቻሉ ጥምረቶችን ለማጥፋትና ለማፍረስ እየጣሩ መሆናቸውን አመልክተዋል። ዓለም አቀፍ የወንጀል መረቦች አደንዛዥ እጾችና ቅመማ ቅመም፣ የጦር መሳሪያዎችን፣ ሰዎችን እንደሚያሸጋግሩ ብዙዎችን እንደሚያፈናቅሉና ፍልሰትን እንደሚያባብሱ የሀገሮችን ወሰኖች ስጋት ላይ እንደሚጥሉ ና ቴክኖሎጂን በመጠቀም ዜጎችን ለማመሳቀል አዳዲስ የጥቃት መስኮችን እንደሚከፍቱ ተናግረዋል። ፕሬዚደንት ትራምፕ የዓለም ብርቱ አደጋዎችና ስጋቶች ሲሉ ከጠሯቸው ሀገሮች መካከል ሰሜን ኮሪያ ቀዳሚነቱን የያዘች ሲሆን የፒዮንግያንጉን መሪ በስማቸው ሳይሆን ሮኬትማን ሲሉ ነው የጠሯቸው። የሰሜን ኮሪያው መሪ ለሀገራቸው ሕዝብ፣ ለዓለምም ማንም ያልደቀነውን ያህል ስጋት መደቀናቸውንና በሚሊዮኖች የሚቆጠሩ ዜጎቻቸውን ማስራባቸውን ቁጥራቸው የማይታወቅ ማሰቃየትና መግደላቸውን አመልክተዋል። በአገዛዙ ተገደሉ ካሏቸውና ከጠቃቀሷቸው መካከል በቅርቡ ከእስራት እንደተመለሰ የሞተውን አሜሪካዊ፣ ደቡብ ኮሪያ ውስጥ በተፈጸመባቸው የጋዝ ጥቃት የተገደሉ የሰሜን ኮሪያውን ፕሬዚደንት ወንድም፣ ከጃፓን ተጠልፋ ተገድላለች ያሏትን ጃፓናዊ ወጣት ጠቃቅሰዋል። የሰሜን ኮሪያው መሪ ለዓለም ሰላም አደገኛ የሆኑ የተምዘግዛጊ ሚሳይል እና የኒውክለር መርሃ ግብሮችን እያጠናከሩ መሆናቸውን ፕሬዚደንት ትራምፕ አስታውሰው ሮኬት ማን ወይም ሮኬቱ ሰውዬ ራሳቸውንም አገዛዛቸውንም እራስን ራስን ወደ ማጥፋት እየገፉ ናቸው ብለዋል። ለሀገራቸው ደህንነት ሲሉም ሊወሰዱ የሚችሉት እርምጃዎች እጅግ የከፉ ሊሆኑ እንደሚችሉ አስጠንቅቀዋል። ዩናይትድ ስቴትስ እጅግ ሀያልና ታጋሽ ሀገር ነች አሉ ትራምፕ። ራሳችንንም አጋሮቻችንንም እንድንከላከል ከተገደድን ግን ሰሜን ኮሪያን ሙሉ በሙሉ ከመደምሰስ የተለየ አማራጭ አይኖረንም። ዩናይትድ ስቴትስ ዝግጁ ነች፣ ፈቃደኛ ነች፣ ትችላለችም። ይህ ግን አስፈላጊ አይሆንም የሚል ተስፋ አለኝ። ፕሬዚደንት ትራምፕ ቀጥለውም በቅርቡ ሳዑዲ አረቢያን በጎበኙ ጊዜ ከሃምሳ በላይ የአረብና ሙስሊም ሀገሮች መሪዎች ጋር መገናኘታቸውን አስታውሰው ያስብሰባቸው ክብር የሰጣቸው መሆኑን ገልጸዋል። ግሪ ስ ግ ቶንት ሮሪስት ሽብር ፈጣሪዎችንና እነርሱንም የሚያነቃቃቸውን እስላማዊ ጽንፈኝነትን ለመጋፈጥ አብረን ለመሥራት ተስማምተናል። ጽንፈኛ እስላማዊ ሽብርተኝነትን እናቆማለን፤ ምክንያቱም ሀገራችንንም መላውን ዓለምም እንዲበጣጥስ ልንፈቅድ አንችልምና። ሚስተር ትራምፕ በመቀጠልም ከእርሳቸው የቀደሙት ፕሬዚደንት ኦባማ ከኢራን ጋር የደረሱበትን የኒውክሌር መርሃ ግብር ውል በብርቱ ወቅሰዋል። ኦባማ ከኩባ ጋር የፈጸሙትን ስምምነትም አጣጥለዋል። ቬኔዙዌላ ውስጥ እየተስተዋለ ያለውን የፖለቲካ ቀውስ ሁከትም አውግዘዋል። አፍሪካን የሚመለከተው የፕሬዚደንቱ ንግግር ከሌሎቹ የተለየ የማበረታታትና ድጋፍን የመግለጽ መንፈስ እየተስተዋለበት ነበር The United Nations and African Union led peacekeeping missions to have invaluable contributions in stabilizing. In Africa. Africa. Africa. the united states continues to lead the world in humanitarian assistance, including famine prevention and relief in south sudan. Somalia and Northern Nigeria. We have invested in better health and opportunity all over the world through programs like PEPFAR, which funds AIDS relief. ለኤድስ ህክምናና እንክብካቤ ድጋፍ በሚሰጠው ፔፕፋርን በመሳሰሉ መርሃ ግብሮች ለተሻለ ጤናና ለተሻሉ ዕድሎች ነዋይና ጊዜ አፍሰናል። የፕሬዝደንቱ ጸረ ወባ መርሃ ግብር፣ ዓለም አቀፉ የጸጥታ አጀንዳ፣ ዘመናዊ ባርነትን ለማስወገድ የሚሠራው ግሎባል ፋንድ፣ በመላው ዓለም የሴቶችን ውሳኔ ሰጭነት ችሎታ ለማጠናከር ቁርጠኝነታችንን የምናሳይበት የሴት ሥራ ፈጣሪዎች ድጋፍ የሚጠቀሱ ናቸው ሚስተር ትራምፕ ወደ ዋይት ሃውስ ሲጓዙ አንስቶ ይዘውት የነበረውን አሜሪካ ትቅደም አቋማቸውን ዛሬም በድግ አረጋግጠዋል እንደ ዩናይትድ ስቴትስ ፕሬዝደንት እኔ ሁልጊዜ አሜሪካን አስቀድማለሁ ልክ እናንተ እንደየሀገሮቻችሁ መሪነታችሁ ሀገሮቻችሁን ሁልጊዜ እንደምታስቀድሙ ሁሉ ከእንግዲህ ዩናይትድ ስቴትስ ፍትሐዊነት በጎደላቸው ውሎችና አሰራሮች መጠቀሚያ የሆነች አትቀጥልም ብለዋል ፕሬዚደንቱ። አድማጮች፣ የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ አራት ሰዓት አብረን እንቆያለን። አሁን በኢሜል አድራሻችን ከዚሁ ከዋሽንግተን ዲሲ አቶ ህሩይ የላኩትን አስተያየት እናቀርባለን። ለአሜሪካ ድምፅ አማርኛው አገልግሎት ሰሞኑን በተከታታይ የምዘግቡትን የኦሮሞንና ሶማሌ ሕዝብ እልቂት በሐዘንና በቁጭት በመከታተል ላይ ነን። በእኔ አስተያየት ይህ በሕዝብ ላይ የተቃጣ የፖለቲካ ጥቃት እንጂ የሕዝብ ለሕዝብ ግጭት አይደለም። የሚመራውም በፌዴራልና በክልል በተለይም የሶማሌ ክልል ባለሥልጣናት ነው። ለዚህ አስተያየት የሚከተሉትን እውነታዎች መመርመር ብቻ ይበቃል። የኦሮሞን ሕዝብ እያጠቃ ያለው የመንግሥት ልዩ ኃይል ነው። ይህ የመንግሥት ኃይል ያለምንም ከልካይ በተከታታይ በተቀናጀ መንገድ ጥቃት ሲፈጽም ከክልልም ሆነ ከፌዴራል መንግሥት ቁጥጥር ውጪ ሊሆን አይችልም። በሁለት ክልል ተነስቶ የነበረውን ሕጋዊ ተቃውሞ በጭካኔ በመጨፍለቅ መቆጣጠር የቻለ የፌዴራል ሰራዊት በወሰን የግጭት ስፍራዎች የሚካሄድን አነስተኛ ግጭት መቆጣጠር ተስኖታል ቢባል ማንንም ሊያሳምን አይችልም። ስለዚህ ይህ በሕዝብ ሕይወትና ደም ላይ እየተሠራ ያለው ድራማ ማንንም ሊያሳምን ስለማይችል፣ እባካችሁ እነዚህ ታጣቂ ወይም ልዩ ኃይል የምትሏቸው ገዳዮች ብትሏቸው ይሻላል እርባና ለሌለው የፖለቲካ ትርፍ ሕፃናትንና አረጋውያንን ጨምሮ ንጹሐን ዜጎችን እዳርቆሙ በሰለጠነ ሰራዊት ማስጨፍጨፍ ነገ ሊሸከሙት የማይችሉት ዕዳ ያመጣልና እባካችሁ ይህን ዘግናኝ ድርጊት አስቁሙ ብለዋል አቶ ህሩይ ከዋሽንግተን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና አዲሱ አበበ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ድርጊቱ ከተፈጸመ ቀናት ቢያስቆጥርም አሁንም እያነጋገረ ነው። ከጉዳዩ ጋር የሚዛመዱ ሌሎች አዝማሚያዎችን ጨምሮም የዋሽንግተን ፖስት ጋዜጣን ሰሞኑን በሰፊው ለመዳሰስ የበቃ ርዕስ ነው። የንግግር ነጻነት በማንም የማይቸር በማንም የማይደፈር ሰብአዊ መብት ነው ሲሉ ይንደረደራሉ። የኢትዮጵያ መንግሥት የቴዲ አፍሮን የሙዚቃ ኮንሰርት መሰረዝ ተንተርሶ ሰሞኑን ለኢትዮጵያው ፕሬዝደንት ሙላቱ ተሾመ ግልጽ ደብዳቤ የጻፉ አንድ የካናዳ ፓርላማ አባል ለአዲስ ዓመት መግቢያ አዲስ አበባ ሊካሄድ ታቅዶ የነበረው የድምፃዊ ቴዲ አፍሮ የሙዚቃ አልበም ምረቃ በባለሥልጣናት የመሰረዙን ዜና አስመልክቶ፣ ደብዳቤውን የጻፉት የካናዳው ፓርላማ አባል የመንግሥቱ እርምጃ የዜጎችን መሠረታዊ የሰብአዊ መብቶች የሚጋፋ በመሆኑ መቀልበስ አለበት ብለዋል። ሀገራቸው ለኢትዮጵያ የምትሰጠውን እርዳታ በእርግጥ ለተጎጂው የሚደርስ መሆኑን ለማረጋገጥ የሚሹ መሆናቸውንም የካናዳው ምክር ቤት አባል ጨምረው ገልጠዋል። አሉላ ከበደ ነው ያነጋገራቸው። ዓለም ለኢትዮጵያዊ የሙዚቃ ኮከብ የአድናቆት ፍቅር ቢቸረውም፣ የገዛ አገሩ መንግስት ግን ግድ የለውም ይላል። በመግቢያው የተጠቀሰው የዋሽንግተን ፖስት ጋዜጣ ከትላንት በስቲያ እሁድ በዓለም አቀፍ አምዱ ያስነበበው ጽሑፍ ርዕስ በግርድፉ ወደ አማርኛ ሲመለስ የቴዲ ጉዳይ የዋሽንግተን ፖስትን ብቻ ሳይሆን በአዲሱ ዓመት ዋዜማ ሰሞን ሊካሄድ ታስበው የተሰረዘው ዝግጅቱ የሌሎችንም ቀልብ ሚስተር አሌክስ ነዳል ለፕሬዚዳንት ሙላቱ ተሾመ በጻፉት በዚህ ግልጽ ደብዳቸው ሙዚቃና ሌሎች የኪነ ጥበብ ሥራዎች የአገርን አያያዝና ሁኔታ ሁኔታቸው ይላሉ። በቅርቡም የድምፃዊ ቴዲ አፍሮ የአልበም ምረቃ የሙዚቃ ትርኢት መሰረዙ የዚህ ችግር ነጻማ ሲያስረዱ The purpose of my letter was to raise concern with the cancellation of uh, shows uh, by Teddy Afro and also to raise concern with the ዋና ዓላማ የቴዲ አፍሮ የሙዚቃ ሥነ መሰረዝና እንዲሁም ባለፉት ቅርብ ዓመታት በኢትዮጵያ የሚታየው መብት ጥሰት እንዳሳሰበን ለመግለጽ ነው እነኝህን መብቶችና ርዕሰ ጉዳዮች አስመልክቶ በአገራቸው ፓርላማም ሆነ በዓለም አቀፍ መገናኛ ብዙሀን በግልጽ በመናገር የሚታወቁ መሆናቸውን የተናገሩት የካናዳው ፓርላማ አባል በተለይም ደግሞ ይህን መሰል የመብት ጥሰቶች ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ በሚረዱ እንደ ኢትዮጵያ ባሉ የካናዳ ወዳጅ አገሮች ውስጥ ሲፈጸም እነኝህን ጥያቄዎች በቀጥታ ለማንሳት የሚገፋፉ መሆናቸውን አስረድተዋል። Ethiopia receives a lot of funding from the government of Canada, from the people of Canada, and uh, we want to make sure those dollars are reaching ኢትዮጵያ በየጊዜው ከፍተኛ መጠን ያለው እርዳታ ከካናዳ መንግሥትና ሕዝብ ታገኛለች። በቅድሚያ ያ እርዳታ ለታሰበላቸው በረሃብ አለንጋ ለሚገረፉት ተረጂዎች መድረሱና የሰዎች መብት መጠበቁን ማረጋገጥ እንሻለን። በእርግጥ የምናየው የሰብአዊ መብት ረገጣ ግን በተዘዋዋሪም ቢሆን ያን ዐይነት አመኔታ እንድናሳድር የሚያግዝ አይደለም። በዚህ ግልጽ ደብዳቤም እነኚህና መሰል ርዕሰ ጉዳዮች ላይ የሚያተኩሩ ሥራዎቹ የዜጎቹን ነጻነት፣ አንድነት ተምሳሌት በሆነው ቴዲ አፍሮ እንደ አንድ ሰብአዊ ፍጡር የንግግር ነጻነት መብቱ መከበሩን ማረጋገጥ እንወዳለን። ይሁንና ያይደለም የሆነው ሚስተር ዳላክሎም ሀገርና መንግስት ለህዝቡ ለዜጎች ፍላጎት እንጂ ለመንግስቱ ፍቃድና ፍላጎት አይደለም የሚቆሙት። እነኚህ መብቶች ባልተከበሩበትም ዲሞክራሲ ብሎ ነገር የለም ይላሉ ሽ ሽ ሽ ሽ እነኚህ ዴሞክራሲን ከአምባገንነትና ከፋሽዝም የሚለዩ ቁልፍ ቁልፍ እሴቶች ናቸው። እነኚህም የሚነግሩን አገርና መንግሥት የሚቆሙለት ግብር ከፋዩ ሕዝብ፣ ቤተሰቡን ለማስተዳደር ደፋ ቀና ለሚለው ዜጋ እንጂ ለመንግሥቱ አለያም ለሀገሪቱ መሪ የግል ፈቃድና ፍላጎት አይደለም። የሕዝብን መብት ማስጠበቅ ያ ነው የመንግሥት ዓላማ የዜጎችን የመናገር፣ የመጻፍ፣ የመፍጠር ነጻነት ስትገድብ፣ የመሰብሰብ መብት ሲነፍግ፣ መንግስቱ ከዜጋው በላይ ባለመብት ያሻውን የማድረግ ሥልጣን ያለው ነው እያልን ነው። እንደ አንድ ሰብአዊ ፍጡር፣ እንደ ግለሰብ እንደዚያ አይደለም የማምነው። ያ ሆኖ በተገኘበት፣ በኢትዮጵያም ሆነ በዓለም ዙሪያ የትም ቢሆን እነኛ መብቶች እንዲከበሩ መታገል አለብን ብዬ አምናለሁ። ሚስተር ነዳል ግልጽ ደብዳቤውን ከጻፉላቸው ከኢትዮጵያው ፕሬዚዳንት ሙላቱ ተሾመ ቢሮ የተሰጠ ምላሽ እስካሁን ያለመስማታቸውን ይናገራሉ። ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ የሚረዱ አገሮች አገሮ ካናዳ ቆማላቸዋለች ላሏቸው ሴቶች መዋላቸውን ማረጋገጫና ማስጠበቂያ አንዳች በስራ ላይ የዋለ ስርዓት ወይም ማሰራር ይኖራቸው ይሆን በሚል ለቀረበላቸው ጥያቄም ሚስተር ነዳል ሲመልሱ አገራቸው በቀጥታ ለአገሮች የምትለግሰውም ሆነ በተዘዋዋሪ በተባበሩት መንግስታትና በተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ ተቋማት አማካኝነት የምትሰጠው እርዳታ ለታለምበት መድረሱን ለማረጋገጥ ግን እንሻለን ነው የሚሉት። በድጋሚ ምንጊዜም ስለ ሕዝብ እንጂ ስለ መንግስት አይደለም። በየትኛውም ዓለም አቀፍ ተራዶ ስንሳተፍ የትኛውንም ሀገር ለመርዳት በምንንቀሳቀስበት ወቅት የአምባገነኖችን ዕድሜ ለማራዘም ሕዝባቸውን የሚያጉላሉ መንግስታት ስልጣን ላይ እንዲቆዩ ለመርዳት ምርጫዎችን እንዲያሰናክሉ ወይም ለተረጂው ህዝብ የታለመ እርዳታን ራሳቸውን ለማበልጸግ ያለመዋሉን ማረጋገጥ ግዴታችን ነው። ይሄ ሁልጊዜም መንግስታችንን ተጠያቂ ለማድረግ ልዩ ትኩረት ሰጥቼ የምሰራበት ጉዳይ ነው። አድማጮች፣ የፕሬዚዳንት ሙላቱ ተሾመን ጽሕፈት ቤት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ቃል የተገባለትን የቴዲ አፍሮን የራሱን ድምፅ ጨምረን ሁሉንም እንዳገኘን በራዲዮ መጽሔት ይዘን እንቀርባለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጣዩ መደበኛ የሳምንታዊ ቅንብር ሐኪሞን ይጠይቁ ሐኪሞን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ሕክምና እንዲሁም ሌሎች ተያያዥ ርዕሶች ዙሪያ ትኩረት የሚያደርግ አዲስ ተከታታይ ቅንብር የመጀመሪያ ክፍል ነው። ይዞ የቀረበው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያውን ዶክተር ተዋበ ግርማን አነጋግሯል። ወደ ዝግጅቱ ዶክተር ተዋበ ግርማ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። በልማድ የኩላሊት ጠጠር በመባል በሚታወቀው የህመም አይነት ዙሪያ ከአድማጮቻችን የደረሱን ጥያቄዎች መነሻነት የቀረበ ፕሮግራም ነው። ከመሰረታዊ ጥያቄ እንነሳ። የኩላሊት ጠጠር ሲባል ምን ማለት ነው? በምንስ ይፈጠራል? የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎችና ንጥረ ነገሮች ወይም ሚኔራልስ መከማቸት ምክንያት ነው። ከሰማኒያ በመቶ በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦግዛሌት የተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው። ሌሎችም አይነት የኩላሊት ጠጠሮች አሉ። ዩሪካስድ የሚባል ንጥረ ነገር ሲበዛ የሚፈጠር፣ ስስትን የሚባል ንጥረ ነገር ሲበዛ የሚፈጠር፣ ወዘተ እነዚህ አይነት ጠጠሮች ሊፈጠሩ ይችላሉ። ዶክተር ተዋበ የኩላሊት ጠጠር ሲነሳ በተለይ አንደኛው አድማጫችን እንዳነሱት ፈጥኖ በአእምሮ የሚከሰተው ከፍተኛ የስቃይ ስሜት የሚፈጥር ህመም ነው። የኩላሊት ጠጠር በምን ምልክቶቹ ይታወቃል? ይሄ ህመምስ እንዴት ነው የሚፈጠረው? በአብዛኛው የኩላሊት ጠጠሮች ምንም ምልክት ላይኖራቸው ይችላል። አንዳንዴ እንደዚሁ ኤክስሬ ስናነሳ ለሌሎች ነገሮች ነው የምናገኛቸው። ነገር ግን እንደዚህ አይነቱ አሁን ቅድም ዲስክራይብ ያደረጋል ቅድም የገለጽከው አይነት ህመም የሚፈጠረው ሬናል ኮሊክ ይባላል። ይሄ የሽንት ቧንቧ ስፓዝም ሲፈጥር ወይም ሲኮማተር ወይም ደግሞ ጠጠሩ የሽንትን መውጫ ሲዘጋ የሚፈጠር አይነት ህመም ነው። ከምጥ ህመም፣ አንድ ሴት ልጅ ስትወልድ ካለው አይነት ህመም ጋር ይመሳሰላል። በጣም ኃይለኛ የሆነ ህመም ነው የሚፈ የስቃይ ስሜት ስለሚከሰት፣ አዎ፣ የስቃይ ስሜት ስለሚከሰት ግን ሌሎችም ምልክቶች አሉት። አንዳንዴ ደም ሽንት ውስጥ ሲታይ ኩላሊት ጠጠር ሊሆን ይችላል። የጎንና የጀርባ ህመም ሲኖር እንደሱ የኩላሊት ጠጠር ሊሆን ይችላል። አንዳንዴ ህመሙ ደግሞ ወደ እግርም እንደዚህ ሆኖ ሊወርድ ይችላል። ምንም ምልክት ከሌለው የተለያዩ ምልክቶችን እስከሚያሳየው ድረስ ዘርዝረውልናል። የኩላሊት ጠጠሩ የቱ ጋ ነው እንዲገኝ የሚጠበቀው? ከኩላሊት ጋር የተያያዙ የሰውነት አካላትንም ሊመለከት ይችላል። የቱ ጋ ሲኖር ምን አይነት ምልክቶችስ ይታያሉ? አንጻሩ የሚታዩት ምልክቶችም የሚለዋወጡ ከሆነ የኩላሊት ጠጠር ስንል በኩላሊት በኩል በሽንት ቧንቧ ከኩላሊት ወደ ሽንት ፊኛ በሚወስደው ቧንቧ እንዲሁም ደግሞ በሽንት ፊኛ እና ከዛም ሰውነት ወደ ውጭ በሚያወጣው ቧንቧ ላይ ጠጠር ሲፈጠር ነው የኩላሊቱ ጠጠር ልንለው የምንችለው። ሌሎች የአካል ክፍል ውስጥ የሚፈጠሩ ጠጠሮች ለምሳሌ በሐሞት ፊኛ ውስጥ የሚፈጠሩ ጠጠሮች የተለዩ ጠጠሮች ናቸው። ከኩላሊቱ ጠጠሮች ጋር አይመሳሰሉም። እነኚህ በሽንት ቧንቧና በኩላሊት ከሰውነት ፈሳሽን የማጣራት ስራ ጋር በተያያዘ የሚመጡት ናቸው፣ ተለይተው በዚህ የሚካተቱት ልክ ነው። ዶክተር ተዋበ አንድ ሰው ምንም ምልክት ሳይታይ ለሌላ ምርመራ ሄዶ የኩላሊት ጠጠር እንዳለው ሊያውቅ ይችላል። ምልክቶችም ይዞ ወደ ሕክምና ተቋም ሊመጣ ይችላል። አንድ ሰው የኩላሊት ጠጠር ሊሆን ይችላል፣ ሐኪም ማየት አለብኝ ብሎ ማሰብ ያለበት መቼ ነው? ሐኪም ማየት የሚገባው ምልክት ሲፈጠር ነው። ደም ሽንት ውስጥ ካየ ሕመም፣ የጎን ሕመም፣ የጀርባ ሕመም ካለ አንዳንዴ ደግሞ ትኩሳት፣ የሽንት ሲወጣ ማቃጠል የመሳሰሉት ምልክቶች ሲኖሩ ሐኪሞችን ማየት ይመረጣል። አንዳንድ ሰዎች ደግሞ እንደዚሁ በቤተሰብ ውስጥም ሄረዲትሪ ወይም በዘር የሚወረስ አይነት የጠጠር አይነቶች አሉ። እንደዚህ አይነትም ታሪክ ያላቸው ሰዎች በተለይ እንደዚህ አይነት ምልክቶችን ሲያዩ ሐኪምን ማማከር ይገባል። ይሄ የኩላሊት ጠጠር በኩላሊት ተጣርቶ የሚወጡ ቀደም ብሎ የገለጹልን ንጥረ ነገሮች መጠራቅምን የሚመለከት እንደመሆኑ አንዳንዶች ፈሳሽ አብዝቶ መጠጣት ከእንደዛ አይነት ችግር ሊያድን ይችላል ይረዳል የሚል አስተያየት ይሰጡ ይሰማል። በእርግጥ ተጨባጭነት ያለው ይሄ በጣም ትክክል ነው። በቂ ፈሳሽን መውሰድ በጣም አስፈላጊ ነው። ኩላሊት የማጣራት ስራውን እንዲያደርግ እነኚህም የሚፈጠሩ ጠጠሮች የሽንት ቧንቧዎች ጋር ተጣብቀው እንዳያድጉ ይሄ ፈሳሽ ያጥባቸዋል። ይህንን ስንል ዋናው አላማ የሽንትን መጠን በቀን ከሁለት ነጥብ አምስት ሊትር ማድረስ ነው። የአንድ ሰው የውሃ ፈሳሽ መጠን መውሰድ ያለበት በቀን የተለያየ ሊሆን ይችላል። አንዳንድ ሰዎች እንቅስቃሴ የሚያደርጉ ሰዎች እነ ፓይለቶች ወይም አውሮፕላን የሚሰሩ ሰዎች ፈሳሻቸው የመቀነስ ነገር ስለሚኖር አብዝተው ፈሳሽ መውሰድ ሊኖርባቸው ይችላል። በረሃ ውስጥ የሚኖሩ ሰዎችም እንደዛ አብዝተው ፈሳሽ ሊወስዱ ይገባቸዋል። ቀዝቃዛ ቦታ ያሉ ሰዎች በጣም ብዙ ፈሳሽ መውሰድ ላይችሉ ይችላል። ግን አትሊስት ሽንታቸውን ከሁለት እስከ ሁለት ነጥብ አምስት ሊትር ለማድረስ ሀያ አራት ሰዓት ከሰውነታቸው የሚወጣ የሽንት መጠን ያን ህል መጠን እንዲኖረው የሚጣራው ነገር አብሮ እንዲወጣ ልክ ነው። ብዙ ውሃ ስንጠጣ ሽንት ውስጥ ያሉ ንጥረ ነገሮች ኮንሰንትሬሽናቸው እንዲቀንስ ያደርጋል በሽንት ውስጥ ያለው የካልሲየም መጠን ወይንም የኦግዛሌት መጠን ቅድም እንዳልነው የሚያጋልጡት ነገሮች እንዲቀንሱ ያደርጋል። አንዱ እሱም ነው ጥቅሙ፣ ፈሳሽን አብዝቶ መጠጣት። ፈሳሽ ስንል ደግሞ በአብዛኛው ውሃ መሆን ይገባዋል። ሶዳ መጠጦች ወይም እ ሶፍት ድሪንክስ የምንላቸው በአብዛኛው እነሱን የሚመረጡ አይደሉም የሚመረጡ አይደሉም ምክንያቱ ፎስፎሪክ አሲድ የተባለ ነገር ወይም ፎስፌት የተባለ ነገር አላቸው። ይሄ በሽንት ውስጥ ያለን ሲትሬት የተባለን ጠጠር እንዳይፈጠር የሚከላከልን ቅመም እንዲቀንስ ያደርጋልና ውሀን ነው ሰዎች እንዲጠጡ የምናበረታተው። በደንብ ፈሳሽ መጠጣት እንደ ጠቀሜታ ከመነሳቱ አንጻር አንዳንዴም ይሄ የኩላሊት ጠጠር ብዙ ሳይከማች በራሱም ይወጣል የሚለው እሳቤ ከግምት ገብቶ መቼ ነው አሳሳቢ የሚሆነው? የጠጠሩ መጠን ኩላሊት ውስጥ ይሁን የሽንት ቧንቧ ውስጥ ይሁን፣ የትኛው የሰውነት ክፍል ውስጥ መሆኑ ተለይቶ ይሄኛው የበለጠ ያሳስባል የሚባል ነገር አለው። መቼ ነው አሳሳቢ የሚሆነው? የዚህን ሁለተኛ ክፍል በሚቀጥለው ሳምንት ጠብቁ። ዝግጅታችን እስከ አራት ሰዓት ይቀጥላል። ንግድና ማኅበረሰብ ቀጣዩና የመጨረሻው ሳምንታዊ ቅንብር ነው። ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም እየተካተቱ ነው። በዚህ ሳምንት በበርሊን በመካሄድ ላይ ያለው የኤሌክትሮኒክስ መገልገያ ቁሳቁሶች ትርኢት የጎደለውን አስቤዛ አሟሉ እያለ የሚናገር ማቀዝቀዣን ጨምሮ የትላልቅ ሕንፃዎችን መስኮቶች የሚያጸዱ ሮቦቶችም ለእይታ ቀርበዋል። የቪኦኤው ግሬግ ፑቲክ ያጠናቀረውን ሄኖክ ሰማእግዜር ያቀርበዋል። አስቤዛ አለቀ ብለው ከሰው ጋር የሚነታረኩ ሰዎችን አሁን ከማቀዝቀዣው ጋር ማገናኘት ብቻ ነው። አስቡት። በአማርኛ እባኮን እርሶ ሰውዬ አይነዝንዙኝ ወተቱ አልቋል። የበቀደም ለታው ታናሽ ስጋም ሲገቡ ሲወጡ ሲጎምዱለት ሲያሻምዱት ይኸው የቀረው አኛው ስጋ ብቻ ነው ሲል አስቡት። እንግዲህ በሌላው ዓለም ግን ሰዎች አስቤዛቸውን ገበያ ወይም ሱቅ ገብተው መግዛት አይጠበቅባቸውም። ማቀዝቀዣው በራሱ ከቤቱ ባለቤቶች የድረገጽ ሱቅ ቅርጫት ጋር የተያዘ ስለሆነ ወተቱን በቅርጫቱ ውስጥ ያስቀምጠዋል። ባለቤቶቹ ከስራ ወደ ቤት ሲመለሱ ታዲያ በቅርጫቱ ያለውን ተመልክተው ያዙታል፣ ይገዙታል፣ ቤታቸው ድረስ ከተፍ ይላል ማለት ነው። ይሄ ብቻ አይደለም። ቤት ውስጥ ስማቸውን አንጠራም ባለቤቶች ብለን የሚያንኮራፉ ሰዎች ካሉ መረበሻ አያስፈልግም። ከፍና ዝቅ እንዲል የተሠራው ትራስ ኩርፊያ ሲሰማ አስተካክሎ በመኝታ ቤቱ ሰላም ያሰፍናል። ውበታችሁ ለሚያሳስባችሁ ደግሞ እንደ እኔ በመልካችሁ ተስፋ ያልቆረጣችሁን ማለቴ ነው። በስልክ ላይ የሚጫን የመስታወት አፕ አለ። መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የእድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲ ያዛል። ይህን ቴክኖሎጂ ነው ታዲያ የቁሶች ድረገጽ በአጭሩ አይኦቲ የሚሉት። ኒኮል ስኮት ሞባይል ጊግስ ከሚባል ድርጅት ነው የመጣችው። IoT finds its feet, it's going to go into a lot of different niche applications. አዲሱ የቁስ ቴክኖሎጂ አይኦቲ ገና በሁለት እግሩ ለመቆም እየተው ተረተረ የሚገኝ ዘርፍ ነው። ወደፊት መራመድ ሲጀምር ግን ነገሮችን ሁሉ ዛሬ ከምናውቃቸው የመቀየር አቅም አለው። ማቀዝቀዣዎችን፣ የጥርሱ ብሩሾችን የመሳሰሉትን ሁሉ አገልግሎታቸውን ይቀይራል። ስለዚህ ቴክኖሎጂው ለሚመስጣቸውም ሆነ ስንፍና ላለባቸው ሰዎች ሁሉን ነገር ቀለል ሊያደርግላቸዋል። የመረጃ ቴክኖሎጂው ምርምር ተቋም ጋርትነር እንደሚለው ከሆነ ከድረ ገጽ ጋር የተገናኙ የቤት ውስጥና የግለሰብ መገልገያ ቁሳቁሶች ቁጥር 8.4 ቢሊዮን ደርሷል። አንድሩ ሆይል ከሲኔት ቴክኖሎጂ ድረገጽ የመጣ ነው። ሰዎች ሁሉን ነገር ከድረገጽ ጋር ለማገናኘት እየጣሩ ነው አንዳንዶች ይጠቅመናል በሚል ሌሎች ደግሞ በቃ ከዓለም ጋር መገናኘት ደስ ስለሚላቸው እናም ያደርጉታል አላዲን ፊልምን ካያችሁ ከኩራዟ የሚወጣው ጂኒ አላዲንን እንዳገለገለው የግለሰብ ፍላጎቶችን የሚያገለግሉ ባለሟሎች አጋዥ ረዳቶችንም ቴክኖሎጂ እየፈጠረ ነው ልክ እንደ አማዞኗ አሌክሳ አሌክሳ ተብላ ስትታዘዝ ሙዚቃ ከማጫወት አንስቶ መብራት ማጥፋት፣ ዕቃ መግዛት፣ ሁሉን የሚሰሩ ቴክኖሎጂዎች ተስፋፍተዋል። አሌክሳ ሩቅ አይደለችም፣ በእኔም ቤት ትገኛለች። የስንፍና ይሁን ቴክኖሎጂ መውደድ በእኔና በእናንተ መሀል ይቅር። ሻራ ቲፕኪን ከሲኔት ቴክኖሎጂ ድረገጽ ናት። ሸማቹ ይህን አገልግሎት እፈልጋለሁ ብሎ ሳይጠይቅ ምን ሊፈልግ ይችላል ብሎ ማሰብና ከዚያ ቴክኖሎጂው መፍጠርና ከዕለት ተዕለት መገልገያ ቁሳቁሶች ጋር ማዋደድን ይጠይቃል ስራው። ጥቂት ነብይነት፣ ጥቂት እድል፣ በሰፊው ግን አርቆ ማሰብና መትጋትን ይጠይቃል ስራው። ችግሩ ግን አስቀድሜ የነገርኳችሁ የአማዞን ኩባንያዋ አሌክሳ የጉግል ተቀናቃኝ አላት፣ ኦኬ ጉግል ይባላል። ሸማቾችና የገበያ ጥናት ባለሙያዎችን እያሳሰበ የሚገኘው ይላል፣ የሲኔት ቴክኖሎጂ ድረገጹ አንድሩ ሆይል። የተለያዩ ኩባንያዎች የተለያዩ ቁሳቁሶችን ገበያ ላይ ሲያውሉ ለምሳሌ የአማዞን ዕቃ ከጉግል ጋር እንዴት አብሮ ይሠራል የሚለውን እየጠየቁ ነው። ሌላኛው አሳሳቢ ጉዳይ ደግሞ ገንዘባችንንና ሚስጥራዊ መረጃዎቻችንን በድረ ገጽ ማስቀመጥ ምን ያህል አስተማማኝ ነው የሚለው ነው። የአንድሮይድ ቴክኖሎጂ ባለሙያው ኒራፍ ጎንዳይ ሁሉም መረጃ በአስተማማኝ መልኩ ተቀምጧል፣ ማን ያውቃል። እስካሁን በሰፊው ጥቅም ላይ ውሎ እነኚህ ምሳሌዎች አሉ ብሎ ለመናገር ግን አይቻልም። ባለሙያዎቹ እንደሚመክሩት እነዚህን አዳዲስ ቴክኖሎጂ እንደዚሁን ቁሶችን መጠቀምና በአገልግሎቱ መደሰት መርካት እንዳለ ሆኖ የግለሰብ ምሥጢርና ገንዘባችሁን ግን ልክ እንደ ኪስ ቦርሳችሁ ጠብቁ ይላሉ። አድማጮች፣ ዝግጅቶቻችንን አጠናቀን ከመሰነባበታችን በፊት በነፃው የስልክ መስመር 202205 9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ደግሞ ለሰዓቱ ጥቂቱን እናሰማለን። ሰላም ቪኦኤ እንደምናላችሁ። እንኳን ለሁለት ሺህ አስር አደረሳችሁ። አዲሱ ያዘጋጀውን እሰላጠ እሰጥ አገባ ስለ ቅማንት ሕዝብ ውሳኔ የተደረገው እሰጥ አገባ አዳምጫለሁ። ስለ ሕዝብ ውሳኔው የምለው የለኝም ምክንያቱም በትክክል ታሪኩን ስለማላውቅ። ነገር አንድ ነገር ማለት እፈልጋለሁ። ወያኔ ነው እንዲህ ያደረገው ይላሉ እንዴ። የጎንደሬ ህዝብ፣ ቅማንቱም፣ ሁሉም እኮ ራሳቸውን መምራት፣ ማሰብ፣ ማስተዳደር የሚችሉ ሰዎች ናቸው። በአንድ ቡድን የሚመሩ አይደሉም። ስለዚህ አንድ ነገር በተፈጠረ ቁጥር ወያኔ ነው፣ ህወሀት ነው፣ ትግሬ ነው እየተባለ የሚነገረው ልክ አይደለም ብላችሁ እኮ የወያኔን አባላት ሰማይ እየወሰዳችሁ የህዝቡን አስተሳሰብ አመለካከት ዝቅ እያደረጋችሁ ነው ያላችሁ ነው ያላችሁት። እና እባካችሁን ህዝቡ ራሱን ይመራል፣ ራሱን ያስተዳድራል፣ የሚያዋጣውና የማያዋጣውን ያውቃል። ንግርስት ነው ሰላም ጤና ስትልኝ። ቮይስ ኦፍ አሜሪካ በቅዳሜ ሁኔታ ጋዜጠኛ አዲስ አበባ ኢንተርቪ ያደረጋቸው ሰዎች ሲሰማ በጣም በጣም በጣም ደስ ያለ ለምን የውሸት ፕሮግራም ይዞ ቅማንትን እያለ የሚከራከረው ግለሰብ ዋናው መነሻው የአገው ዲሞክራሲ ከሚለው ግሩፕ የመጣ ግለሰብ ነው። ይሄውም ማለት ምን ማለት ነው? በሁለት ሺ አስራ ሁለት የተቋቋመ የአገው ዲሞክራሲ የሚባል ድርጅት አ በአገው ምድርና በፈረስ ቤት በጎጃም ውስጥ ሲኖር የነበረ አገውኛ በደንብ የሚናገር እሱ ነው የአገውን ዲሞክራሲ ብሎ የመሰረተ እና ይህንንም እስከዛሬ ከአመት በፊት እንደዚህ ነው በአውስትራሊያ ርገጣለ ቀለምን ልዩ ሲያደርግ ነበረ የአገ ዲሞክራሲ አገር ራሱ የቻለ ክልል እንዲኖረው የቅማንት አገው የወይጦ አገው የሰቆጣ አገው እያለ ነሱ ተነትነ ነበር። እዚ ከዋት ወይም ከአንድ ግራት የተመሰረተው ጽፈት ቤት አባል መሆኑ ነው እንጂ ቅማንት ማለት አንዳችም ልዩነት የሌላቸው ከአማራው በሰሜን ጎንደር የሚኖር ሁሉም ተጋው ተቷል የኖረ ሰው ህዝብ እንጂ ግለሰብ እንደምንናገረው አይሆን። ቅማንት ማለት ጎንደር ነው፣ ጎንደር ማለት ቅማንት ነው። አመሰግናለሁ። ከፊንክሳሪ ዞና ደናሁን ደስታ ነኝ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከሶማሊያ ተዋሳኝ የሆኑ የምስራቅ ኢትዮጵያ ቆላማ አካባቢዎች በከባድ ድርቅ ተመተዋል። የዝናቡ ወቅት አንድም ዘግይቶ በመምጣቱ መጥቶም በቂ ዝናብ ባለመጣሉ በክልሉ የቀንድ ከብቶችና ሌሎችም እንስሳት ላይ ከባድ ጉዳት ማስከተሉን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምረዋል። ባለፉት ሁለት የድርቅ ዓመታት ላይ ሶስተኛ ሲደገም ታዲያ ቀደም ብሎም ከብዶ የነበረውን ሰብአዊ ሁኔታ ይበልጡን አክፍቶታል ካለ በኋላ ርዕሰ አንቀጹ በዚህም የተነሳ በኢትዮጵያ ሶማሌ ክልል ብዛት ያላቸው አባወራዎች የጸና የምግብ ዋስትና ችግር ላይ ወድቀዋል ብለዋል። የተመጣጠነ ምግብ ጉዳቱም አሳሳቢ ደረጃ ላይ እንዳለ አስረድቷል። ለኢትዮጵያ ከማናቸውም ከፍተኛ የሆነውን አጣዳፊ እርዳታና የልማት እገዛ የምትለግሰው ዩናይትድ ስቴትስ አሁንም ብዛት ያለው ሰብአዊ እርዳታ ማቅረቧን ቀጥላለች። አሁን ከብዶ ያለውን ሰብአዊ ሁኔታ ለማቅለል እንዲረዳም ተጨማሪ 91 ሚሊዮን ዶላር ሰብአዊ እርዳታ እንደምትለግስ የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን በቅርቡ ይፋ አድርገዋል። እርዳታው አሁንም በከባድ የምግብ ዋስትና እጥረትና በተመጣጠነ ምግብ ጉዳት ላይ ላሉ ኢትዮጵያውያን መርጃ የሚውል ነው። ኢትዮጵያ ፊድ ደ ፊውቸር በተባለው ረሃብና ድህነትን ከዓለም ለማስወገድ የተወጠነ መርሃ ግብር ሁለተኛ ዙር እንድትሳተፍ መመረጧንም የዩኤስኤአይዲ አስተዳዳሪ ግሪን ቀደም ብለው ይፋ ማድረጋቸውን እርሳ አንቀጹ አክሎ ገልጿል። ከሰባት ዓመታት በፊት የተዘረጋው ይህ መርሃ ግብር ዓላማው የአነስተኛ እርሻ ገበሬዎችን መደገፍና የግብርና ዘርፍ መዋዕለ ነዋይን በማሳደግ ላይ አትኩሮ ሀገሮች ራሳቸው ያሏቸውን የምግብ ዋስትናና የተመጣጠነ ምግብ ማሻሻያ መርሃ ግብሮች ማገዝ መሆኑን አውስቷል። የምጣኔ ሀብትና ንግድ እድሎችን በመፍጠርም በዓለም አቀፍ ደረጃ ረሃብንና ድህነትን መቀነስ መሆኑን ርዕሰ አንቀጹ አስረድቷል። በዚህም መንገድ አማካይነት ኢትዮጵያ በየጊዜው የሚከሰቱ የአየር ንብረት እክሎችን ለመቋቋም ያላት አቅም እንዲጎለብት ለመርዳት ዩናይትድ ስቴትስ ተስፋ ታደርጋለች ሲል እርሳንቀጹ አክሎ አስገንዝበዋል። ለልማት የሚሰጥን ሰብአዊ ድጋፍ እንደ አቅም ማጠናከሪያ እንጂ እንደ ችሮታ ወይም እንደ እርዳታ አላየውም ሲሉ የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን ተናግረዋል። የእያንዳንዱ ሰብአዊ ፍጡር ህይወት ክቡር መሆኑን ከልቤ ያምናለሁ። ሁሉም ሰው ለራሱ ወይም ለራሷና ለቤተሰቡ ወይም ለቤተሰቧ የተሻለ የወደፊት እድል መገንባት እንደሚፈልግ፣ እያንዳንዱ ሀገር ራሱን ወደ ተሻለ ብሩህ የወደፊት ዕጣ ለመምራት እንደሚሻም አምናለሁ ካሉ በኋላ የእኛም ፍላጎት ህዝቦች በሁለት እግሮቻቸው ቆመው የራሳቸውን የወደፊት እጣ እንዲገነቡ ማገዝ በመሆኑ ድጋፋችን በዚህ ረገድ ጠቃሚ ሚና ይጫወታል ብለን ተስፋ እናደርጋለን ብለዋል። በማስከተልም ኢትዮጵያ የራሷን ሰብዓዊና ምጣኔ ሀብታዊ ካፒታል ጥቅም ላይ እንድታውል የአርሶ አደሮቿንና የስራ ፈጣሪዎቿን አቅምም ስራ ላይ አውላ ይበልጡን የበለጸገችና የጠነከረች የምግብ ዋስትናም ያላት እንድትሆን ዩኤስኤአይዲ በቁርጠኝነት ይረዳል ሲሉ ማርክ ግሪን የተናገሩትን ጠቅሶ ርሳ አንቀጹ ጽሁፉን አብቅቷል። ደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ከምሽቱ ዜና የቀሩንን ባጫጭሩ ላሰማችሁ። በህዝብ አላህ ቡድን የሚበር አንድ ኢራን ሰራሽ ሰው አልባ አውሮፕላን ወደ ጎላን ተራራ እንደተጠጋ በእስራኤል ጦር መመታቱን ወታደራዊ ምንጮች አስታውቀዋል። በቀድሞዋ በርማ ምንያመር ውስጥ በሚገኙ ሙስሊም የሮሃንግያ ነዋሪዎች መካከል ለአንድ ሳምንት የተካሄደውን ቀውስ አስመልክተው አሁን ሳንሱቺ ያሰሙት ንግግር በብሔራዊ ቴሌቪዥን ተላልፎ ብዙዎች ተስፋ ሰጪ መሆኑን ከንግግራቸው ኃይለኛነት የተነሳ ቀውሱን ለአንዴና ለመጨረሻ ጊዜ ይገታል የሚል እምነት ማሳደሩ ተገልጧል። ዩናይትድ ስቴትስ ሦስት ሺህ ወታደሮች ወደ አፍጋኒስታን እየላከች መሆኗን የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ሚኒስትሩ ጂም ማቲስ የአሜሪካ ኃይሎች ብዛት ከ25 ከመቶ ጨምሯል ብለዋል። የኦሮሞ ብሔረሰብ አባላት መስከረም 21 ቀን የሚውለው ዓመታዊ ባህላዊ ክብረ በዓል እረቻ ብሾፍቱ ላይ ለማክበር እየተዘጋጁ ባለበት በአሁኑ ወቅት የኢትዮጵያ መንግሥት የጸጥታ ኃይሎችን እንዲያቅብ ሂውማን ራይትስ ዎች አሳስቧል። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና ና አዲሱ አበባ አቀናባሪያችን ብርሃን ኃይሉ ከሌሎች ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደናደሩ።